የዕለቱ አብይ ርዕስ ይቀርባል። ፌዴራል አቃቤ ሕግ በነ አቶ በቀለ ገርባ መዝገብ ክስ ከተመሰረተባቸው ዘጠኝ ሰዎች መካከል የዘጠነኛው ተከሳሽ የመከላከያ ምስክሮች ቃል ተሰምቷል። ሁለተኛው ተከሳሽ አቶ ኦልባና ሌሊሳ እስር ቤት ውስጥ መደብደባቸውን ለችሎቱ ይፋ አድርገዋል። መለስካቸው አመሃ ዝርዝር አለው። በዘጠነኛው ተከሳሽ አቶ ገልገሎ ጉፉ ላይ አቃቤ ሕግ ሁለት ክስ መስረቶባቸዋል። አንደኛው ክስ የሀገሪቱን የፖለቲካና የግዛት አንድነት በመንካት ወንጀል ሲሆን ሁለተኛው ደግሞ በመኖሪያ ቤታቸው ተደብቆ ተገኘ በተባለው መትረየስ እና ባዶ ሰንሰለት ምክንያት የተንኮል ድርጊቶችን ግዙፍ በሆነ አይነት ማሰናዳት ወንጀል የሚል ነበረ። አቃቢ ህግ ቀደም ሲል ከክሱ አኳያ ያስረዱልኛል ያላቸውን የሰውና የሰነድ ማስረጃዎች አቅርቧል። ፍርድ ቤቱም ተከሳሽ እንዲከላከሉ ወስኗል። በዚሁ መሰረት ዘጠነኛው ተከሳሽ አቶ ገልገሎ ዛሬ ለፍርድ ቤቱ በሰጡት የተከሳሽነት ቃላቸው አቃቢ ህግ በክሱ ላይ እንዳለው የኦነግ አባል የነበሩት ከ1993 እስከ 2003 ዓ ም ሳይሆን ከ1984 እስከ 2002 ዓ ም ድረስ እንደነበረ ነው። በኦሮሞ ነጻነት ግንባር ውስጥም በቡድን መሪነት ላይ ብቻ ሳይሆን ከዚያም ከፍ ባለ ኃላፊነት ሰርተው እንደነበረና ይህንንም እንደማይክዱ ተናግረዋል። በ2002 ጥር ወር ላይ ከሌሎቹ የኦነግ አባላት ጋር በመሆን ለመንግሥት እጃቸውን ሲሰጡ ግን የኦነግን ዓላማ ኮንነው እንደሆነም ለፍርድ ቤቱ አስረድተዋል። ከሦስት መቶ ሐምሳ የማያንሱ የኦነግ አባላት የነበሩ ተዋጊዎች እጃቸውን ሲሰጡም በወቅቱ የኦሮሚያ ክልላዊ ብሔራዊ መንግሥት ርዕሰ መስተዳደር የነበሩት አቶ አባ ዱላ ገመዳና ሌሎች ጄኔራል መኮንኖች መመልከታቸውንም አስታውሰዋል። ከኦነግ ወጥተው እጃቸውን ከሰጡ በኋላ ድርጅቱን ለማዳከም በሀገር ውስጥና ከሀገር ውጭ በተወሰዱ እርምጃዎች መሳተፋቸውን አውስተው በክሱ እንደተመለከተው ኦነግን የሚደግፍ ስራ ሊሰሩ እንደማይችሉ ሊያስረዱ ሞክረዋል። ያቀረቧቸው ሶስት ምስክሮችም ተከላካይ ጠበቃ ያስረዱልኛል ሲል ባስያዘው ጭብጥ መሠረት መስክረዋል። በችሎቱ ተገኝተው የነበሩት ሁለተኛው ተከሳሽ አቶ ኦልባና ሌሊሳ ደግሞ በማረሚያ ቤት ውስጥ እየተፈጸመብኝ ነው ያሉትን በደል ለፍርድ ቤቱ አቤት ብለዋል። እንዳቀረቡት አቤቱታ ከሆነ እንዲታሰሩ የተደረጉበት ክፍል በከፍተኛ ወንጀል ድርጊት ተከሰው ከተፈረደባቸው ሰዎች ጋር ነው። ከእነዚህም ፍርደኛ እስረኞች በዚያ ከታሰሩበት ጊዜ ጀምሮ ይደርስብኛል ያሉትን ማስፈራሪያ ለፍርድ ቤቱ ዘርዝረዋል። በአቶ አንዱዓለም አራጌ የደረሰው አይነት ድብደባም ይፈጸምብኛል ብለው ይሰጉ እንደነበረ አስታውሰው ግንቦት 30 ቀን 2004 ዓ.ም ከእነዚህ በፍርድ ከታሰሩት አንዱ በተኙበት እንደደበደባቸው፣ የደረሰባቸውን ጉዳትም ለፍርድ ቤቱ ሊያሳዩ እንደሚችሉ ተናግረዋል። ከዚህም በተረፈ እርሳቸው በማያውቁት ምክንያት ዘመዶቻቸውን ለማነጋገር እና አብረው ምን መቆየት የሚሰጣቸው ጊዜ ከሌሎቹ እስረኞች እንደሚያጥር እና ይህም እንዲስተካከልላቸው አቤቱታቸውን አቅርበዋል። ለፍርድ ቤቱ አቤት ከማላታቸውም በፊት ለወህኒ ቤቱ አስተዳደር አመልክተው መልስ እንዳላገኙ ለፍርድ ቤቱ ገልጸዋል። ፍርድ ቤቱም አቶ ኦልባና ሌሊሳ በቃል ያቀረቡትን አቤቱታ በጽሑፍ ለፍርድ ቤቱ በወህኒ ቤት አስተዳደር በኩል እንዲያቀርቡ፣ ወህኒ ቤት አስተዳደርም መልሱን በጽሁፍ አሰናድቶ ለሰኔ 12 ቀን 2004 ዓ.ም እንዲቀርብ ትዕዛዝ ሰጥተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ का दिस अबावा